የነ አቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ማድረስ እንዳልቻለ ለችሎት ያሳወቀው ፌዴራል ፖሊስ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለት ጠይቋል። አቃቢ ሕግ ደግሞ ተጠርጣሪዎቹ በጋዜጣ እንዲጠሩለት አመልክቷል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮ ይዟል። መለስካቸው አመሀ ተከታትሎታል። አቃቢ ሕግ በከባድ የሙስና ወንጀል ክስ የመሰረተባቸው የብሔራዊ መረጃና ደህንነት አገልግሎት የቀድሞውን ዋና ዲሬክተር ጨምሮ ለአራት ተከሳሾች መጥሪያ ሊያደርስ እንዳልቻለ ፖሊስ ጉዳዩን ለያዘው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በጻፈው ደብዳቤ አስታወቀ። ፍርድ ቤቱ ጨምሮ እንዳብራራው ፌዴራል ፖሊስ በጻፈው በዚህ ደብዳቤ መጥሪያዎቹን ለትግራይ ክልል ቅርንጫፍ ፌዴራል ፖሊስ ጽሕፈት ቤት ፋክስ ቢያደርግም የተከሳሾቹን ማለትም የአቶ ጌታቸው አሰፋ፣ አጽብሃ ግደይ፣ አሰፋ በላይና ሺሻይ ልዑል አድራሻ በግልጽ ስለማይታወቅ የፍርድ ቤቱን መጥሪያ ሊያደርስ እንዳልቻለ ምላሽ ሰጥቷል። ስለሆነም ፍርድ ቤቱ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጽፍለት አመልክተዋል ብሏል። ፍርድ ቤቱ ሲያብራራ አክሎም የተከሳሾቹ አድራሻ የት ነው ሲል ፍርድ ቤቱ ለአቃቢ ህግ ጥያቄ አቅርቧል። አቃቢ ህግም በክስ ማመልከቻው ላይ ከተመለከተው ውጪ እንደማያውቅ መልስ ሰጥቷል። በምርመራ መዝገቡም ከዚህ የተለየ አድራሻ እንደሌላቸው አቃቢ ህግ አስረድቷል። ስለሆነም ተከሳሾቹ የተመሠረተባቸው ክስ ከ12 ዓመት በላይ የእስር ቅጣት ሊያስጥልባቸው ስለሚችል ጉዳያቸው በሌሉበት ሊታይ ህግ ይፈቅዳል ብሏል። ስለዚህም በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትዕዛዝ እንዲሰጥ አቃቢ ህግ አመልክቷል። ፍርድ ቤቱ በዚህና በሌሎች ጉዳዮች ላይ ትእዛዞችን ለመስጠት ለሰኔ 12 ቀን 2011 ዓ ም ቀጠሮ ቆርጧል በሌላ በኩል ደግሞ ከቀትር በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቀድሞ የሶማሌ ክልል ፕሬዚዳንት በአቶ አብዲ መሐመድ ኡመርና ሌሎች ተከሳሾች መዝገብ ላይ ትእዛዞች ሰጥቷል በዚህ መዝገብ ላይ ችሎቱ ለዛሬ ቀጠሮ የሰጠው እስከ አሁን ተይዘው ፍርድ ቤት ያልቀረቡ ተከሳሾችን ጉዳይ ለማየት ነበረ አቃቢ ሕግ በዛሬ ዕለት ስምንት ተከሳሾችን በችሎት አቅርበዋል። ከስምንቱ መካከል ሁለቱ ብቻ ማንነታቸውን ሲያምኑ፣ ስድስቱ ግን በክስ ማመልከቻው የተጠቀሰው ስምና ማንነት ከእነሱ ጋር እንደማይመሳሰል ለፍርድ ቤቱ ገልጸዋል። አንድ ተከሳሽ ደግሞ በክስ ማመልከቻው የወንድ ጾታ እንዳለው የተገለጸ ቢሆንም ተይዛ የቀረበችው ግን ሴት እንደሆነች ታይቷል። አቃቢ ሕግ ተጨማሪ ጊዜ እንዲሰጠው ቢጠይቅም ተከሳሾቹና ጠበቆቻቸው ጥያቄውን በጽኑ ተቃውመውታል። የተፋጠነ ፍትህ የማግኘት መብታችንም ተነፍጓል ብለዋል። ቢያንስ ቀደም ሲል በቁጥጥር ስር ለዋሉትና አዲስ ለተያዙት ተከሳሾች የሚሰጠው ቀጠሮ የተለያየ እንዲሆንም ጠይቀዋል። አቃቢ ሕግ እስከ ዛሬ ፍርድ ቤት ለመቅረብ ካልቻሉ ፍርድ ቤቱ በጋዜጣ ጥሪ እንዲደረግላቸው ትዕዛዝ እንዲሰጥለትም ጠይቋል። ፍርድ ቤቱ በበኩሉ አቃቢ ሕግ ዛሬ ያቀረባቸውን ተከሳሾች በሚገባ ማስረጃ አረጋግጦ እንዲያቀርብ ተከሳሾቹም በክሱ ከተመለከተው ማንነታቸው የተለዩ ለመሆናቸው በማስረጃ እንዲያረጋግጡ ትእዛዝ በመስጠት ለሰኔ ስድስት ቀን 2011 ዓ ም ቀጠሮ ቆርጧል ለሌሎቹ በሁለቱም ወገን ለቀረቡ ጥያቄዎች በዚሁ ቀጠሮ ትእዛዝ እንደሚሰጥ ገልጾላቸው ችሎቱ ተነስቷል መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ